የአሜሪካ ድምጽ ነው በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 6 2015 ዓ ም ዝግጅታችን ጀመረ። ለምሽቱ ከያዝናቸው ዘገባዎች መካከል የሕዳሴ ግድብ ውይይት በአራት ወራት ውስጥ እንደሚጠናቀቅ መሪዎቹ አስታወቁ። ስድስት የሱዳን አጎራባች ሀገሮች መሪዎች ዛሬ በካይሮ ተሰብስበው በሱዳን የሚካሄደው ግጭት በሚገታበት መንገድ ላይ መክረዋል የሚሉ ይገኙበታል። ሰላም ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናል ትገኛለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትሆኑ እንጋብዛለን። አሁን በቅድሚያ የሰዓቱን ዋና ዋና ና የዓለም ዜናዎችን አዳምጥ። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዲህ ወሌ ነኝ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የግብፁ ፕሬዝዳንት አብደልፈታህ አልሲሲ ካይሮ ላይ ተገናኝተው በህዳሴ ግድብ ዙሪያ መነጋገራቸው፣ በኬንያ በተደረገ ተቃውሞ ዘጠኝ ሰዎች መገደላቸው እንዲሁም ከአንድ ሳምንት በፊት በዋይት ሀውስ የተገኘው ኮካይን ማን እንዳስገባው አለመታወቁ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የግብፁ ፕሬዚዳንት አብደልፈታ አልሲሲ ካይሮ ላይ ተገናኝተው በኢትዮጵያ በመገንባት ላይ ስላለው የህዳሴ ግድብ የውሃ አመላልና በስራ ላይ በሚውሉበት ጊዜ የሚኖረውን አጠቃቀም ደንብ በተመለከተ ሱዳንን ጨምሮ በሶስቱ አገሮች መካከል ሲደረግ የነበረውንና ተቋርጦ የነበረውን ድርድር በአራት ወራት ውስጥ ለማጠናቀቅ ተስማምተዋል። የሮይተርስ ዜና ወኪል በሁለቱ አገራት መካከል የወጣውን የጋራ መግለጫ ጠቅሶ እንደዘገበው ሁለቱ መሪዎች ስምምነቱን በአራት ወራት ውስጥ ለማጠናቀቅ አስፈላጊውን ሁሉ እንደሚያደርጉ ተስማምተዋል ብሏል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የግብፁ ፕሬዚደንት አብደል ፈታህ አልሲሲ ትናንት ረቡዕ ካይሮ ላይ ተገናኝተው በኢትዮጵያ በመገንባት ላይ ስላለው የህዳሴ ግድብ እንዲሁም በሱዳን በተፈጠረው ቀውስ ላይ መነጋገራቸውን የግብፁ ፕሬዚዳንት ጽህፈት ቤት አስታውቋል። አልሲሲ አብይ አህመድን በቤተ መንግስታቸው ተቀብለው ማነጋገራቸውን ጽህፈት ቤቱ ጨምሮ ገልጿል። ሁለቱ መሪዎች ካይሮ ላይ የተገናኙት በአልሲሲ አስተናጋጅነት ስድስት የሱዳን ጎረቤት አገራት በዛች ሀገር ለ12 ሳምንታት የዘለቀውን ግጭት በተመለከተ ለመነጋገር ካይሮ ላይ ካደረጉት ስብሰባ ጎን ለጎን ነው። አድማጭ ተመልካቾቻችን ይህን ጉዳይ የያዘውን ዘገባ በአብይ ርዕስ ክፍለ ጊዜያችን እናቀርባለን። በኬንያ ትናንት ረቡዕ መንግስትን ለመቃወም የወጡ ሰልፈኞች ከፖሊስ ጋር ተጋጭተው ዘጠኝ ሰዎች መገደላቸውን የፖሊስ አባላት ነግረውኛል ሲል የኤፍፒ ዜና ወኪል ዘግቧል። የፓርላማ አባላትን ጨምሮ ከሶስት መቶ በላይ የሚሆኑ ሰዎች በቁጥጥር ስር መዋላቸውም ታውቋል። የታክስ ጭማሪን በመቃወም በተቃዋሚው መሪ ራይላ ኦዲንጋ የተጠራው ሰልፍ ፈቃድ አልተሰጠውም በሚል እንዳይካሄድ ባለሥልጣናት ከልክለው እንደነበር ዜና ወኪሉ ጨምሮ አስታውቋል። ሁከቱን ተከትሎ የአገር ውስጥ ጉዳይ ሚኒስቴር መሥሪያ ቤቱ መንግሥት ከዚህ በኋላ ለረብሻ ትዕግስት አይኖረውም ሲሉ ማስጠንቀቂያ ሰጥተዋል። ፖሊስ አስለቃሽ ጋዥ መተኮሱን ተከትሎ በደርዘን የሚቆጠሩ ታዳጊዎች ወደ ሆስፒታል መወሰዳቸውንና አንዳንዶቹም ራሳቸውን ስተው እንደነበር ዘገባው አመልክቷል። አድማጮች ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሩሲያው ፕሬዝደንት ቭላዲሚር ፑቲን ጦርነቱን ተሸንፈዋል፣ የጦርነቱ ፍጻሜ በምን መልኩ እንደሚሆን የሚወስኑትም ፑቲን ናቸው ሲሉ ሄልሲንኪ ላይ ዛሬ ተናግረዋል። ባይደን አስተያየታቸውን የሰጡት በፊንላንድ በአገሪቱ ፕሬዝደንት ሳውሊ ኒኒስተ ጋር ተገናኝተው በተነጋገሩበት ወቅት ነው። ባይደን ሄልሲንኪ የተገኙት ዩክሬን የኔቶ አባል የምትሆንበትን ሂደት ባሳለጠውና በሊቱዌኒያ በተደረገው የቃል ኪዳኑ አገራት ጉባኤ ላይ ከተገኙ በኋላ ነው። ባይደን በተጨማሪም የኖርዲክ ሀገራት በመባል ከሚጠሩት ስዊድን፣ ኖርዌይ፣ ዴንማርክ እና አይስላንድ መሪዎች ጋር ዛሬ ማለዳ መገናኘታቸው ታውቋል። ከቱርክ ጋር በጸረ ሽብር ጥረቶች ላይ እንደምትተባበር ከገለጸችና አንካራ የአውሮፓ ህብረትን ለመቀላቀል የምታደርገውን ጥረት እንደምትደግፍ ካሳውቀች በኋላ ስዊድን የኔቶ ሰላሳ ሁለተኛ አባል ለመሆን ጥርጊያ መንገድ ተከፍቶላታል። ፊንላንድ በያዝነው የፈረንጆች ዓመት መጀመሪያ ላይ የቃል ኪዳኑ አባል እንደሆነች ይታወሳል። ይህ በእንዲህ እንዳለ በጥቁር ባህር ስምምነት መሠረት እህል ከሩሲያና ከዩክሬን ወደ ዓለም አቀፍ ገበያ መጫኑን እንዲቀጥል እንዲሁም ሩሲያ በአተገባበሩ ላይ ያላትን ጥያቄ ለማሟላት ያለመ የመፍትሄ ሐሳብ የያዘ ነው የተባለው ደብዳቤ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ለሩሲያው ፕሬዚደንት ቭላድሚር ፑቲን መጻፋቸው ታውቋል። ምግብና ማዳበሪያ ከሩሲያም ሆነ ከዩክሬን በቀጣይነት ማውጣቱ ለዓለም የምግብ ዋስትና በሚኖረው አስፈላጊነት ላይ ዋና ጸሐፊው አጽንኦት መስጠታቸውን ይቀጥላሉ ሲሉ የዋና ጸሐፊው ቃል አቀባይ ስቴፋን ዱጃሪክ ተናግረዋል። ባለፈው ዓመት በቱርክ ኢስታንቡል ላይ የተደረሰው ስምምነት ሩሲያ ዩክሬንን መሮሯን ተከትሎ ካገደቻቸው ወደቦች እህል ወደ ዓለም ገበያ እንዲቀርብ አስችሎ ነበር። ከስምምነቱ በቂ ጥቅም አለማግኘቷን ሩሲያ በተደጋጋሚ ስትገልጽ ቆይታለች። ከዚህ በፊት በተወሰኑ ወራት ክፍተት ሲታደስ የቆየው ስምምነት በድጋሚ መታደሻው ጊዜ ሰባት ቀናት ቀርቶታል ተብሏል። ሞስኮ ስምምነቱን የማታድስ ከሆነ የዓለም የምግብ ዋጋ መልሶ እንደሚያሻቅብ ባለሙያዎች በመናገር ላይ ናቸው። በሌላ በኩል ሩሲያ ትናንት ዩክሬን ላይ ባደረሰችው ጥቃት ሦስት ሲቪል ዩክሬናውያን ሲገደሉ 38 ሌሎች ደግሞ መቁሰላቸውን የዩክሬን ፕሬዚደንታዊ ቢሮ አስታውቋል። በሩሲያ በተያያዘችው ባክሙት ከተማ በሚደረገው ፍልሚያ የተወሰነ ድል በመመዝገብ ላይ መሆኑን የዩክሬን ሰራዊት አስታውቆ መዲናዋ ኪቭ ላይ ተነጣጥረው የነበሩ 20 ድሮኖችን መጥተው መጣላቸውን ገልጸዋል። የሩሲያ ኃይሎች በከፊል በተያዘችው ዶንስክ ክልል ስር ባሉ 13 ከተሞች ላይ በአየር በሚሳይል እና በከባድ መሣሪያ ጥቃት መፈጸማቸውን የዩክሬን መንግሥት ጨምሮ አስታውቋል። በከፊል በሩሲያ ቁጥጥር ስር ባለው የዛፕሮዣዣ ክልል ደግሞ 21 ሰዎች በድሮን ፍርስራሽ መጎዳታቸው ታውቋል። ባለፉት ሁለት ቀናት በተደረገው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ ላይ የተገኙት የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ አገራቸው የረጅም ርቀት መሳሪያዎችን እንደምትሻ ለዜና ሰዎች ተናግረዋል። በመጨረሻም ከአንድ ሳምንት በፊት በዋይት ሃውስ ተገኝቷል የተባለውን የኮካይን አደንዛዥ ጽ አስመልክቶ ሲያደርግ የነበረውን ምርመራ እንዳጠናቀቀ የፕሬዚዳንቱ ጥበቃ አገልግሎት አስታውቋል። ሴክሪት ሰርቪስ በመባል የሚታወቀው የአሜሪካው ፕሬዚዳንት ጥበቃ አገልግሎት ዛሬ እንዳስታውቀው ጎብኚዎች ስልካቸውንና ሌሎችንም የኤሌክትሮኒክስ መሣሪያዎችን በሚያስቀምጡበት ስፍራ የተገኘው ኮካይን ማን ሊያመጣው እንደቻለ ለማወቅ ባደረገው ምርመራ ከጥቅሉ ላይ የጣት አሻራ ለማግኘት አለመቻሉን የተገኘው የዘረመል ናሙናም በወቅቱ ከነበሩት ጎብኚዎች ጋር ለማነጻጸር በቂ እንዳልሆነ ገልጿል። በመሆኑም ኮካይኑ ወደ ዋይት ሀውስ ማን ሊያመጣው እንደቻለ ሳይታወቅ መቅረቱን የጥበቃ አገልግሎቱ አስታውቋል። ለዜና የተመደበልን ሰዓት በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ሽናኝሽ ይመልሳቸዋሉ። እንግዱን፣ ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ሐምሌ 6 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በራዲዮ፣ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይረት ዘገባ እንለፍ። የታላቁ የኢትዮጵያ ህዳሴ ግድብ ስምምነትን በአራት ወራት ውስጥ ለማጠናቀቅ እንደሚሰሩ የኢትዮጵያና የግብጽ መሪዎች ማስታወቃቸውን ሮይተርስ ዘግቧል። የታላቁ ህዳሴ ግድብ ተደራዳሪ ቡድን አባል ፕሮፌሰር ይልማ ስለሺ ይህ የሮይተርስ ዜና ከመሰማቱ አስቀድሞ በሰጡን አስተያየት ድርድሩ ረዘም ያለ ጊዜ ሊወስድ እንደሚችል ገልጸዋል። ሙሌቱ ከግድቡ የግንባታ ሂደት ጋር በተጣጣመ መልኩ እንደሚከናወን የገለጹት ፕሮፌሰር ይልማ የክረምቱ መራዘም ግድቡ ኃይል ማመንጨት መጀመሩና ከፍታው መጨመሩ በሚያዘውና በሚለቀቀው የውሃ መጠን ላይ ሚና አላቸው ብለዋል። ኬኔዲ አባተ ተጨማሪ ዘገባ አለሁ። ፕሬዚደንት አብዱልፈታህ ኤልሲሲ እና ጠቅላይ ሚኒስትር አብይ አህመድ በታላቁ የህዳሴ ግድብ የውሃ ሙሌትና የአሰራር ደንቦች ላይ በግብጽ በኢትዮጵያና በሱዳን መካከል የሚደረገው ድርድር በአስቸኳይ እንዲጀመርና ስምምነት ላይ እንዲደረስ በዛሬው ዕለት መስማማታቸውን ሮይተርስ ዘግቧል። ሁለቱ መሪዎች ባወጡት የጋራ መግለጫ ስምምነቱን በአራት ወራት ውስጥ ለማጠናቀቅ አስፈላጊውን ሁሉ ጥረት እንደሚያደርጉም አስታውቀዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤትም ዛሬ ምሽት ላይ በማህበራዊ ድረ ገጾቹ ይህንኑ የጋራ መግለጫ አጋርቷል። በሌላ በኩል ስለ ድርድሩ ለአሜሪካ ድምፅ አስተያየታቸውን የሰጡት የታላቁ ህዳሴ ግድብ የተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የውሃ ምህንድስና ፕሮፌሰር ይልማ ስለሺ በበኩላቸው ድርድሩ ረዘም ያለ ጊዜ ሊወስድ እንደሚችል ተናግረዋል። ከሁለት ዓመት በላይ ተቋርጦ የቆየው የሶስትዮሽ ድርድር ቀጣይ ዕጣ ፈንታ ምን ሊሆን እንደሚችል የጠየቅናቸው ፕሮፌሰር ይልማ በግድቡ ዙሪያ በሶስቱ ሀገራት መካከል ያለው አለመግባባት ከውሃ ሙሌት ጋር የተያያዘ ሳይሆን ከግድቡ የሚለቀቀውን ውሃ የተመለከተ መሆኑን ገልጸው በዚህ ጉዳይ ላይ ደግሞ ባጠረ ጊዜ ውስጥ ስምምነት ላይ መድረስ ቀላል እንደማይሆን አብራርተዋል። ሙሌት እኮ አይደለም ሹ ስምምነት ተደርሷል። ተደጋግሞ እሱ ተነግሯል። በሃይድሮሎጂ ሁኔታ እንደ ኮንስትራክሽን ደረጃ እንዴት እንደምንሞላ ተነጋግረናል። እነሱ ስለ ወደፊት ውሃ አለቃቀቅ ነው። ከውሃ አጠቃቀም ጋር የተገናኘ ነው። ሶሉሽን የለው ግምፅ አቋሟን ካልቀየረ ቀላል ሶሉሽን የለም። በፍትሐዊነትና ምክንያታዊ አጠቃቀም የሚለው ነው የእኛ መመር እና ጥያቄ። ከባድ ስለሆነ እኛም ለነሱም የረዥም ጊዜ ውይይት ያስፈልጋል። ግብጽና ሱዳን ከግድቡ የውሃ ሙሌትና አለቃቀቅ ጋር በተያያዘ ኢትዮጵያ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በግድቡ ዙሪያ አስገዳጅ ስምምነት ላይ የመድረስ የፖለቲካ ፍላጎት የላትም ሲሉ የሚከሱት የግብጽ ባለስልጣናት ከፕሬዚደንቱ ጀምሮ በኢትዮጵያ ላይ ዛቻ አዘል መልእክት በተለያዩ ጊዜያት ማስተላለፋቸውም አይዘነጋም። የግብጽ ውጭ ጉዳይ ሚኒስትር ሳሜህ ሹክሪ ከአራት ወራት በፊት በሰጡት መግለጫም አዲስ አበባ በህዳሴው ግድብ ግንባታ ምክንያት በታችኛው የተፋሰሱ አገራት ት ላይ ምንም አይነት ጉልህ ጉዳት እንዳይደርስ ማድረስ ካልቻለች ግብጽ የህዝቦቿን ጥቅም ለማስጠበቅ የሚያስችላትን እርምጃ ትወስዳለች ብለው ነበር። ለዚህ ምላሽ የኢትዮጵያ ውጭ ጉዳይ ሚኒስቴር መጋቢት ሰባት ቀን 2015 ዓ.ም ባወጣው መግለጫ የግብጽ ውጭ ጉዳይ ሚኒስትር ሁሉም አማራጮች ክፍት ናቸው በሚል ሰጥተዋል ያለውን ኢትዮጵያን የማስፈራራት አስተያየት ተቀባይነት የለውም ሲል ማጣጣሉም የሚታወስ ነው። አስተያየታቸውን ኃላፊነት የጎደለው ሲልም የኢትዮጵያ ውጭ ጉዳይ ሚኒስቴር ተችቷል። ኢትዮጵያ ከታችኞቹ የተፋሰሱ ሀገራት ጋር ድርድር እያደረገች ግድቡን መገንባቷን እንደምትቀጥል ጠቅላይ ሚኒስትር አብይ አህመድ ሰኔ 29 ቀን 2015 ዓ ም ተናግረው ነበር። ጠቅላይ ሚኒስትሩ ወደ ግብፅ ካይሮ ከማቅናታቸው ከአንድ ሳምንት በፊት በተወካዮች ምክር ቤት ባደረጉት በዚህ ንግግራቸው የህዳሴ ግድቡ ቀጣይ የውሃ ሙሌት ከመስከረም ወር መጀመሪያ ወዲህ እንደማይከናወንም ገልጸዋል። የታችኛው ተፋሰስ ሀገራት ሱዳንና ግብጽ ወንድሞቻችን፣ ጎረቤቶቻችን ልንነከላቸው የማንችል ህዝቦች ናቸው። በዚህ ግድብ ምክንያት ያላቸውን ቅሬታ በአንድ በኩል ድርድር እያካሄድን፣ በሌላ በኩል ደግሞ የእነሱን ኮንሰር ታሳቢ ያደረጉ ስራዎች ስንሰራ ተወይተናል። በተለይም በዚህ አመት ወሳኝ ማይልስቶን ስለሆነ ታስታውሱ ከሆነ አምናቻና ውሃ ስኒስ ሐምሌ አዳማሽ ሐምሌ መጀመሪያ ሳምንት ውሃ ፈሰሰ ብለን እናከብር ነበር። ትዝ ይላችኋል። ዘንድሮ ቢያንስ እስከ ነሐሴ መጨረሻ እስከ መስከረም መጀመሪያ ድረስ ያ ፕሮግራም አይካሄድ። ቀስ እያን በቂ ውሃ ለሱዳን ለግብፅ መሄዱን እያረጋገጠ ነው ምንሳው የእኛንም፣ በማይጎድል የእነሱን ፍላጎት በሚመልስ እንደምታውቁት፣ ዘንድሮ ኦሮሞስ በጋር ነበረ ሰፊ ዝናብ ያገኘ ነው። በዚህ ምክንያት ወንድሞቻችን እንዳይከፉ፣ የሚገባቸው እንዲያገኙ፣ የኢትዮጵያ ፍላጎት መልማት ብቻ መሆኑ እንዲገነዘቡ ኃላፊነት የተሞላበት መንገድ ነው። ይህን ያለ የጠቅላይ ሚኒስትሩን ንግግር በተመለከተ አስተያየታቸውን የጠየቅናቸው ፕሮፌሰር ይልማ ስለሺ የግድቡ የውሃ ሙሌት ከግንባታው ጋር ጎን ለጎን የሚካሄድ መሆኑን ገልጸዋል። ከግድቡ ኃይል ማመንጨትና ከክረምቱ መጠን መራዘም ጋር በተያያዘ በግድቡ የሚያዘውም ይሁን ከግድቡ የሚለቀቀው ውሃ መጠን እንደሚጨምር የገለጹት ፕሮፌሰሩ በተጨማሪም የግንባታው መጠን ከፍ በማለቱ እንደከዚህ ቀደሞቹ ሙሌቶች በግድቡ አናት ላይ ውሃ ሊፈስ እንደማይችልም ያስረዳሉ። ያለ ምንድነው እንዳልኩ የሚወጣ ውሃ ሊበዛ ይችላል። አሁን ሃይድሮሎጂው ደግሞ የዘንድሮ ክረምት እግዚአብሔር ፈቃድ የሚሆን ነው። የክረምቱ ጊዜ ስለተራዘመ ማለት ነው። ሌላው ደግሞ የሚያዘው ውሃ ዘንድሮ በኋላ ቢለቀቅም ብዙ ሊሆን ይችላል። ለክረምቱ ሰባይ ማለት አምና ወይም ካቻምና ሀምላይ ግማሽ አካባቢ ላይ ሞልቶ ሲፈስ ታይቷል። ያ ነገር አሁን አይፈጠርም። እኛ ራሱ እስኪ ሞላ ሞልቶ ሲፈስ የሚያዘው ውሃ በጣም ብዙ ስለሆነ አይደርስም። ኮንስትራክሽኑ ከፍ ብሏል። በተኛ ክረምቱ ራሱ አምና የአምና ነዝሮ ክረምት አንድ አይነት ሊሆናን አይታወቅም። ይሄ ነው ኮምፕሊኬት ነው። የኮንስትራክሽኑም ደረጃ ሃይድሮሎጂውም ድሮም ይሄ ታሳቢ ተደርጎ ነው። እኛ ግን ያው በግልጽ ነው የተገነባ። ይሞላል፣ ቤቱም ይቀጥላል፣ ወደ ታችም የደሞ አይቀጥላል ግንባታው መጋቢት 24 ቀን 2003 ዓ ም በተጀመረው የህዳሴ ግድብ ጉዳይ ላይ በኢትዮጵያና በሁለቱ የታችኛው ተፋሰስ ሀገራት መካከል ያሉትን አለመግባባቶች ለመፍታት ለአስር ዓመታት የተደረጉ ውይይቶችና ድርድሮች እስካሁን በዋና ዋና ጉዳዮች ላይ መፍትሄ ማምጣት አልተቻላቸውም። በአፍሪካ ህብረት መሪነት የሚደረገው የሶስትዮሽ ድርድር ከሚያዚያ 2013 ዓ ም ጀምሮ ደግሞ እንደተቋረጠ ቀጥሏል። በህብረቱ በሚመራው ድርድር ላይ እምነት እንደሌላቸው የገለጹት ግብፅና ሱዳን ኢትዮጵያ ግንባታውን እንድታቆምና ያለ ስምምነት በተናጥል የውሃ ሙሌት እንዳታከናውን በመጠየቅ ጉዳዩን ሁለት ጊዜ ወደ ተባበሩት መንግስታት የጸጥታው ምክር ቤት የወሰዱ ሲሆን ምክር ቤቱም ችግሩ በአፍሪካ ህብረት መሪነት በተጀመረው ሂደት ይፈታ ሲል መመለሱ ይታወቃል። ኢትዮጵያ ድርድሩ በአፍሪካ ህብረት ብቻ መሪነት እንዲካሄድ ስትፈልግ፣ ግብጽና ሱዳን ደግሞ በድርድሩ ሂደት ላይ ከአፍሪካ ህብረት በተጨማሪ ዩናይትድ ስቴትስ፣ የአውሮፓ ህብረትና የተባበሩት መንግስታትም በአደራዳሪነት እንዲሳተፉ ይፈልል ጋሉ ጠቅላይ ሚኒስትር አብይና ፕሬዚደንት ኤልሲሲ ዛሬ ደረሱ በተባለው ስምምነት ድርድሩን በምን መንገድ የማስቀጠል ፍላጎት እንዳላቸው እስካሁን የታወቀ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። የስድስቱ የሱዳን አጎራባች ሀገሮች መሪዎች በግብጽ አዘጋጅነት ዛሬ ሐሙስ ካይሮ ላይ ተሰብስበው በሱዳን የሚካሄደው ውጊያ በሚገታበት መንገድ ላይ መክረዋል። በሮይተርስና በአሶሴትድ ፕሬስ የተጠናቀረውን ዘገባ ጨምቃ ቆንጆ ይታየ እንደሚከተለው ታቀርበዋለች። በሱዳን በጦር ሰራዊቱና በፈጥኖ ደራሽ ልዩ ኃይሉ መካከል እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ አጋማሽ ጀምሮ የቀጠለውን ውጊያ ለማስቆም አዲስ የሽምግልና ጥረት በጀመሩት በግብጽ ፕሬዚደንት አብደል ፋታህ ኤልሲሲ በተጠራው ጉባኤ የኢትዮጵያ፣ የኤርትራ፣ የደቡብ ሱዳን፣ የቻድ፣ የማዕከላዊ አፍሪካ ሪፐብሊክ እና የሊቢያ መሪዎች ተገኝተው መክረዋል። የሁለቱ ወገኖች ውጊያ ወደ ተራዘመ የእርስ በርስ ጦርነት እንዳይቀየር ለመከላከልና እየተባባሰ ለሄደው ሰብአዊ ቀውስ መፍትሄ ለመሻት በተከታታይ ዓለም አቀፍ ጥረቶች የተካሄዱ ሲሆን ይህ የግብፁ መሪ የጀመሩት አዲስ የሰላም ሽምግልና ሙከራ መሆኑ ነው። የግብፁ ፕሬዚደንት ውይይቱን ሲከፍቱ ባደረጉት ንግግር ሰላም እንዲሰፍን የተኩስ አቁም ስምምነት፣ ደህንነቱ የተጠበቀ የሰብአዊ ረዴት ተደራሽነት መመቻቸት፣ አሳታፊ ውይይትና ከተፋላሚዎቹ ወገኖች ጋር መነጋገር የሚሉ አንኳር ነጥቦች ላይ የተመሰረተ የሰላም ሀሳብ አቅርበዋል። የሱዳን የጤና ሚኒስትር በቅርቡ እንዳስታወቁት በሀገሪቱ በቀጠለው ውጊያ ከሺህ የሚበልጡ ሰዎች የተገደሉ ሲሆን ከሺህ የሚበልጡ ሰዎች ደግሞ ቆስለዋል። ሐኪሞችና ተሟጋቾች እንደሚሉትም አሃዙ ከተጠቀሰው ሊበልጥም ይችላል። ከ24 ሚሊዮን የሚበልጡ ሰዎች በጦርነቱ ምክንያት ከቀያቸው ተፈናቅለው በሀገር ውስጥ በየቦታው የተጠለሉ ሲሆን ወደ አጎራባች ሀገሮች የተሰደዱት ደግሞ ወደ 738 ሺህ እንደሚጠጉ የዓለም አቀፍ ፍልሰት ድርጅት አይኦኤም አመልክቷል። የግብጽ ምንጮች እንደተናገሩት ፕሬዝዳንት ሲሲ ያቀረቡት ሀሳብ ግብጽ እና ሱዳን ባላቸው የረጅም ጊዜ ትስስር አማካይነት የሱዳንን ወታደራዊና ብሔረሰባዊ መሪዎች ጉባኤ በማዘጋጀት ለሶስት ወራት የሚዘልቅ የተኩስ አቁምና የሰብአዊ እርዳታ መንገድ መክፈት ላይ ያነጣጠረ ሲሆን ሀሳቡ በአንዳንዶቹ መሪዎች ዘንድ ተቀባይነት አግኝቷል የግብፁ መሪ አስከትለውም ተፋላሚዎቹ ወገኖች ውጊያውን ይበልጡን ማፋፋሙን ትተው በአስቸኳይ ዘላቂ ተኩስ አቁም ለማድረግ ድርድር እንዲጀምሩ ጥሪ እናቀርባለን ብለዋል ሁሉም ወገኖች የሰብአዊ ረድኤት ሰራተኞች እና አቅርቦቶች ከባድ ችግር ላይ ወዳሉት አካባቢዎች ደህንነታቸው ተጠብቆ የሚደርሱበትን መንገድ እንዲያመቻቹ እንጠይቃለን ሲሉ አክለዋል። ሶስተኛ ደግሞ ወገኖቹ የፖለቲካና ሴቶችና ወጣቶችን ጨምሮ የሲቪል አካላትን የሚያሳትፉ የፖለቲካ ሂደት እንዲጀምሩ ጥሪ እናቀርባለን። ይህም ጸጥታን፣ ብልጽግናን፣ መረጋጋትንና ዲሞክራሲን በሚመለከት የሱዳን ሕዝብ ላለው ምኞት ምላሽ ለመስጠት ነው። በካይሮ ስብሰባ ላይ የተገኙት የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በበኩላቸው ሲናገሩ የቀረበው ሀሳብ ጥሩ ነው፣ ግን እሱ እጅግ በጣም ረጅም የሆነው ጉዞ መጀመሪያ ብቻ ነው። ምክንያቱም የሱዳን ሕዝብ አሁን ካለበት ሁኔታ ደህንነቱ ወደሚጠበቅበት ሁኔታ ለማድረስ ጥረት፣ ጊዜና አቅም ይጠይቃል። ቀደም ሲል እንደተባለው ተጨባጭ ሁኔታ ያገናዘበ ግልጽ እቅድ ይጠይቃል። የቻድ ፕሬዚደንት መሐማት ኢድሪስ ዴቢም የአጎራባች ሱዳን ውጊያ ሀገራቸው ላይ ስጋት መደቀኑን አውስተዋል። ሱዳን የሱዳን ውጊያ ለእኔ ሀገር ብቻ ሳይሆን ለተቀሩትም የሱዳን አጎራባች ሀገሮች ስጋት ደቅነዋል። ቻድ ሁኔታው እየተባባሰ መሄዱን የሕዝብ ንብረት የሆኑ ህንፃዎች መውደማቸውን በንጹሐን ሲቪሎች ላይ የሚደርሰውን ጥቃት እንዲሁም መሰረታዊ የሕዝብ አገልግሎት ተቋማትን ኢላማ በማድረግ የሚፈጸመውን ጥቃት ሳታቋርጥ አውግዛለች። በውጊያው ምክንያት የተፈጠረውን የምግብ የመድኃኒትና የህክምና ቁሳቁስ እጥረት የሚታደግ እርዳታ በአስቸኳይ ለማቅረብ የሚያስችል መፍትሄ በጋራ እንዲፈለግ እማጸናለሁ ሲሉም የቻዱ ፕሬዚደንት አክለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት በበኩላቸው መፍትሄ ይገኝ ዘንድ የችግሩን ስረ መሰረት መፈተሽ እንደሚያስፈልግ አሳስበዋል። እንደ አውሮፓውያን የዘመን አቆጣጠር ግንቦት 27 2023 ዓ ም የሰላምና የጸጥታ ምክር ቤት ሶስት አበይት ነጥቦች የያዘውን የአፍሪካ ህብረት ፍኖተ ካርታ አስጥቋል። እነሱም ተኩስ አቁም፣ ሰብአዊ እርዳታና አሳታፊ ፖለቲካዊ ንግግር የሚመለከቱ ናቸው። ዘመናት ላስቆጠረው የሱዳን ቀውስ መፍትሄ ለማግኘት የችግሩን ስር የሰደዱ ምክንያቶች በደንብ መመርመር እንዳለብን እናውቃለን። የሱዳን አጎራባች አገሮች መሪዎች በግብጽ አሰባሳቢነት ካይሮ ላይ የመከሩት ሳውዲ አረቢያና ዩናይትድ ስቴትስ ጀዳ ላይ የሸመገሉት የሰላም ንግግር ሁለቱም ተፋላሚ ወገኖች በተደጋጋሚ ተኩስ አቆም ስምምነቶችን በመጣስ ውጊያ በመቀጠላቸው ከተፋረሰ ከሳምንታት በኋላ መሆኑ ነው። ተፋላሚዎቹ ወገኖች በኬንያ ፕሬዚደንት ዊሊያም ሩቶ መሪነት በምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ኢጋድ የቀረበላቸውን ተኩስ አቁም እንዲያከብሩ የግብፁ መሪ አሳስበዋል። የሱዳን የጦር ሰራዊት እና የፈጥኖ ደራሽ ልዩ ኃይሉ ተዋጊዎች ከአሁን ቀደም ቢያንስ አስር የተኩስ አቁም ውሎችን እንዳፈረሱ የሚታወቅ ነው። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ትላንት ከሰዓት በኋላ የጀመረውን አስቸኳይ ስብሰባ ዛሬ ቀትር ላይ ሲያጠናቅቅ ባወጣው ባለ አራት ነጥብ መግለጫ በትግራይ በሚገኙ አራት አህጉረ ስብከት የተመደቡ አባቶች ሐምሌ 9 ቀን 2015 ዓ ም ሊፈጽሙ ያቀዱት የኤጲስቆጶስ ሹመት ህገ ቤተ ክርስቲያንን ያልተከተለ በመሆኑ መንግሥት እንዲያስቆመው ጥሪ አቀረቡ። ችግሩ የሚፈታበትን የውይይት መድረክ በማመቻቸት እንዲያግዝም ጠይቀዋል። በመግለጫው ላይ ለአሜሪካ ድምጽ ማብራሪያ የሰጡት የቅዱስ ሲኖዶሱ ዋና ጸሐፊ ብጹህ አባ ጴጥሮስ ለቤተ ክርስቲያን የሚጠቅመው አንድነት ስለሆነ በሰላምና በፍቅር በአንድነት እንስራ የሚል መልእክት አስተላልፈዋል። ገብረ ሚካኤል ገብረ መድኅን ዝርዝራለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ትናንትናና ዛሬ አስቸኳይ ጉባኤ ማድረጉን ያመለከተው መግለጫው በትግራይ ክልል ለሁለት ዓመታት በተካሄደው ጦርነት ምክንያት በቤተ ክርስቲያኒቱ የበላይ መዋቅርና በትግራይ አህጉረ ስብከት መካከል የነበረው አስተዳደራዊ ግንኙነት ተቋርጦ መቆየቱን ይጠቅሳል። ይህን ተከትሎ የተፈጠረው አለመግባባት በውይይት እንዲፈታም ቅዱስ ሲኖዶስ ሀገራዊ የሰላም ዕርቁ ከተፈጸመበት ማግስት ጀምሮ በተደጋጋሚ በደብዳቤ ሲጠይቅ መቆየቱን ያወሳል። ሆኖም ግን ጥረቱ ሳይሳካ ቀርቶ በክልሉ ያሉት ሊቃነ ጳጳሳት መዋቅራዊ አደረጃጀቱን በመጣስ መንበረ ሰላማ የትግራይ ጠቅላይ ቤተ ክህነት ጽህፈት ቤት መስርተናል ማለታቸውን መግለጫው አውስተዋል። የፊታችን ሐምሌ 9 ቀን 2015 ዓ ም 10 ኤጲስቆጶሳትን ለመሾም ቀጠሮ እንደያዙ ለብዙሃን መገናኛ መግለጫ መስጠታቸውንም ይናገራል። ይህ ደግሞ ስለ ኤጲስቆጶሳት ሹመት የቤተ ክርስቲያኒቱ ሕግ በአንቀጽ 37ና 38 የደነገገውን ያላከበረና ከቀኖና ቤተ ክርስቲያን አንጻር ተገቢነት የሌለው በመሆኑ ሹመቱ እንዳይደረግ ቅዱስ ሲኖዶስ ወስነዋል፣ በማለት ያብራራል። በመግለጫው ላይ ለአሜሪካ ድምፅ ማብራሪያ የሰጡት የቅዱስ ሲኖዶስ ዋና ጸሐፊ አባ ጴጥሮስ ይህን ብለዋል። በትግራይ ያለው እንቅስቃሴ ያው ኤፒስኮፖስ እንሾማለን የሚለው ነገር ለቀኖ በቀኖና ቤተ ክርስቲያንም አሁን ለሀገሩም ለጠቅላላው ለቤተ ክርስቲያኒቱም አሁን ላለንበት ነገርም አይመጥንም፣ ለትግራይ ህዝብም አይመጥንም፣ አሁን ላለንበት ዘመንም አይመጥንም። በተለይ አሁን ጦርነቱ ቆሞ ያው ፖለቲከኞቹ አንዱ ሆነው እየሰሩ እያለ ቤተክርስቲያኒቱ ቢሆን የዚህ ቀዳሚ አለበለዚያ እዚህ ተባባሪ መሆን ሲገባ የዚህ አይነት ነገር አያስፈልግም የሚል ነው። በደንብ እንዲያስቡበትና ልቅስ ችግርም ካለ ምንም ካለ በውይይት መፈታት እንዳለበት የሚል ነው አጠቃላይ አቋሙና ይህንን ለዚህ ደግሞ ያው መንግስት እንደ መንግስት የቤተ ክርስቲያኒቱን ህግ የማስጠበቅ ስራ አብሮ እንዲሰራ ጥሪ ጭምር ነው ያለው መግለጫው። ቅዱስ ሲኖዶሱ በመግለጫው ሰኔ ሀያ ዘጠኝ ቀን ሁለት ሺ አስራ አምስት አመተ ምህረት በተደረገው ስብሰባ መሰረት ከትግራይ አህጉረ ስብከት ጋር በጦርነቱ ወቅት ለነበረው የመዋቅራዊ ግንኙነት ጉድለትና የሰብአዊ ድጋፍ እጥረት በይፋዊ መግለጫ ይቅርታ ቢጠይ ቢጠይቅም ለይቅርታው አዎንታዊ ምላሽ አለመሰጠቱ በእጅጉ እንዳሳዘነው ጠቅሷል። በቅዱስ ሲነዶሱ የቀረበውን ይቅርታ አስመልክተው ከዚህ ቀደም ለአሜሪካ ድምፅ አስተያየት የሰጡት በሰሜናዊ ምዕራብ ትግራይ ዞን የሽረ እንዳስላሴ ሀገረ ስብከት ሊቀጳጳስ ብፁዕ አባ ጴጥሮስ ይቅርታው ከመሸ በኋላ ለይምሰል የተደረገ በመሆኑ ተቀባይነት የለውም በጀመርነው እንቀጥላለን ማለታቸው ይታወሳል። ቤተ ክርስቲያን ግን ለችግሩ መፈታት ባላት ቁርጠኝነት በቅዱስ ፓትርያርኩ የሚመራ የሰላም ልዑክ ወደ ትግራይ ክልል እንደላከች ያመለከተው መግለጫው፣ ሆኖም የሰላም ልዑኩ በክልሉ ከሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳት ጋር የመወያየት እቅዱ እንዳልተሳካ ያሳያል። የቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ አባ ጴጥሮስ አለመግባባቱ በሰላምና በፍቅር መፈታት እንዳለበት ይገልጻሉ። ቤተ ክርስቲያን ከአንድነቶች እንኳን ቤተ ክርስቲያን አገርም ሆነ ከአንድነቶች የሚያዋጣ ነገር የለም። ተለያይተን ጉዳት እንጂ ጥቅም አናገኝም። ዓለም አሁን ወደ አንድ መንደር እየመጣ ባለበት በጫ አንድ ሀገር ዝም ብሎ ተከፋፍሎና ተጣልቶ በጦርነት ተጋሎ የሚያዋጣ ነገር አለ? ቅዱስ ፓትርያርኩ ባለፈው ብዙ ጊዜ ሲናገሩት የነበረው ነገር አለ። ያለፈው ጦርነት ሌላ ነገር ባያደርግልን እንኳን አስተምሮናል፣ ከጥፋቱ ተምረናል። ስለዚህ እንዲህ አይነት ነገር መድገም የለብንም የሚል ሁልጊዜ ይናገራሉ። ብፁዕ ቅዱስ ፓትርያርካችን እና የቅዱስ ሲኖዶሱ ሀሳብም ጠቅላላ እሱ ነው እንግዲህ ያለው ትግል ትንሽ አስቸጋሪ የሚሆነው ነገር በዚያ ያለው ህዝብ ተጎድቷል የሚል ነው። እና ለጉዳቱ በሰላም እና በፍቅር መስራት ነው እንጂ መለያየቱ የባሰ እየጎዳ እንጂ እየጠቀመ አይሄድም የሚል ነው። አጠቃላይ የቤተ ክርስቲያኒቱም የቅዱስ ሲኖዶስም የነበረውም የጉባኤውም ሀሳብ ይሄ ነው። እና እንግዲህ በዚህ አጋጣሚም ሁሉም ሰው በጸሎትም በጠቅላላ ባለው በሀገሪቱ ባለው ችግርም በጸሎትና በመተማመን በመግባባት መስራት እንዳለበት ነው ቤተክርስቲያን ጥሪ የምታቀርብ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ፣ እንዲሁም የሚመለከታቸው የመንግስት አካላት በትግራይ ሊካሄድ የታቀደውን የኤጲስቆጶሳት ሹመት እንዲያስቆሙ የጠየቀው ቅዱስ ሲኖዶሱ ችግሮቹ በውይይት እንዲፈቱ መንግስት መድረክ በማመቻቸት እገዛ እንዲያደርግም ጥሪ አቅርበዋል። በዚህ ጉዳይ ላይ በትግራይ ከሚገኙ ብፁዓን ሊቃነ ጳጳሳት አስተያየት ለማግኘት ያደረግነው ጥረት አልተሳካም። ሆኖም ሐምሌ 9 ቀን 2015 ዓ ም በአክሱም ከተማ የኤጲስቆጶሳት ሹመት ለመፈጸም ዝግጅት እየተደረገ ስለመሆኑ ከሰሞኑ ማስታወቃቸውን አረጋግጠናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ ተከታዩ ዘገባ ደግሞ ወደ ቤንሻንጉል ክልል ይወስደናል። የአሜሪካ ድምፅ ያነጋገራቸው የግልገል በለስ ከተማ ነዋሪዎች ካለፈው ቅዳሜ ጀምሮ ከተማዋን ለቀው ወደ ፓዊ፣ ቻግኒ እየተሰደዱ ያሉ ነዋሪዎች ቁጥር እየጨመረ መሆኑን ተናግረዋል። ከተማዋን ለቀው ከሸሹት ግለሰብ መካከል አንዱ እንደተናገሩት ከመንግስት የጸጥታ አካላት ውጭ በከተማው ታጥቀው የሚንቀሳቀሱ ኃይሎች መታየታቸው ለስጋታቸው ምክንያት መሆኑን ገልጸዋል። የመተከል ዞን ዋና አስተዳዳሪ አቶ ለሜሳ ዋወያ ግን በከተማው ተከስቶ የነበረው ግጭት ወደ ሰላማዊ እንቅስቃሴ መመለሱን ገልጸው በእርቀ ሰላም ስም የገቡ ታጣቂዎች ካምፕ ውስጥ ነው ያሉት በማለት ድርጊቱን አስተባብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ባወጣው መግለጫ በቤንሻንጉል ጉምዝ ክልል መተከል ዞን ማንዱራ ወረዳ ግልገል በለስ ከተማ ሰኔ 30 ቀን 2015 ዓ ም በክልሉ ታጥቀው የሚንቀሳቀሱ ቡድኖች ባደረሱት ጥቃት ምክንያት በርካታ ስ ቁጥር ያላቸው ሰዎች መገደላቸውን መቁሰላቸውንና ደህንነታቸው በመስጋት አካባቢውን ለቀው መውጣታቸውን ተናግረዋል። በቤኒሻንጉል ጉምዝ ክልል መተከል ዞን በተደጋጋሚ እየተፈጸሙ ያሉና በክልሉ መንግስት ዘላቂ መፍትሄ ሊያገኙ ያልቻሉ የሰብአዊ መብት ጥሰቶችን በአስቸኳይ እንዲያስቆም ጉባኤው ለመንግስትም ጥሪ አቅርቧል። አስቴር ምስጋናው ዝርዝሩን ይዛለች። በቤኒሻንጉል ጉምዝ መተከል ዞን ግልገል በለስ ከተማ በነዋሪዎች ላይ ደርሷል ያሉትን ጥቃት ሸሽተው አካባቢያቸውን ለቀው የሚወጡ ተፈናቃዮች ቁጥር መጨመሩን ያነጋግርናቸው ነዋሪዎች ይጠቁማሉ። ስማቸው እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ እንደነበሩ በስልክ የነገሩን አንድ ግለሰብ ባለፈው አርብ በከተማው የተከሰተውን ግጭት ተከትሎ በማግስቱ ቀያቸውን ጥለው ቻግኒ ከተማ ገብተዋል። ዛሬ ደግሞ ንብረቶቻቸውን ጭነው ከቻግኒ ከተማ ወጣ ብላ ወደምትገኝ ብዘረኒካ ወደ ተባልሽ ቀበሌ መሄዳቸውን ይገልጻሉ። ከ ሺህ ዘጠኝ መቶ ዘጠና ዘጠኝ ዓ ም ጀምሮ በግልገልበለስ ከተማ መኖር እንደጀመሩ የሚናገሩት እኚሁ ግለሰብ ከቅርብ ዓመታት ወዲህ በአካባቢው በተደጋጋሚ በሚከሰተው ማንነትን መሰረት ያደረገ ጥቃት ብዙ ሰዎችን ማፈናቀሉን ጠቁመዋል። ሁለት ሺ አስራ አንድ ጀምሮ እንሰን እንፈናቀላለን፣ እንገባለን፣ እንፈናቀላ መከላከያ ግቡ ሲለን እንገባለን፣ እንድደብ ሲሉ እንወጣለን ማለት ነው። መጋቢት ላይ ነው የገባ ነው። አሁን ህዝቡ አጠቃላይ ወደ ፓዊ ወረዳ ቀይ ወረዳ ነው ብዙሀኑ ተጠቅሎ የሄደ አጠ ጓዙን እየጫነ በካሬታውን በጋሪ በ እያጫጫነ በራሱ እየተሰከመ ወደ ቀይ ወረዳ ተጠግቷል። አሁን አሁን ዛሬ ዛው ግልገል ነበር ያደርጉ አደረጃጅተን የጓዚ ምንን አደራጅተ ከብቱንም ጎሮች ምንን አደረጃጅተ በመኪና ዛሬ አሁን ብዝረካኒ ቀበሌ ይገባ ገናም በረተና አራግተ የራሱ ገና ቤት አልገባ። አስራ ሶስት ከብት አስራ ሶስት ከብት በምንድን የጫንከው? አስራ ሶስት ከብት ስንት ብር ከፈልክ? የመተከል ዞን ዋና አስተዳዳሪ አቶ ለሚን ሳዋ ወያ ግን ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው አርብ ዕለት በግልገል በለስ ከተማ የተከሰተው ግጭት በመንግስት የጸጥታ ኃይሎች በቁጥጥር ስር መዋሉን ገልጸው በአሁኑ ሰዓት ከተማው ወደ ሰላማዊ እንቅስቃሴ ተመልሷል ብለዋል። ያው እዛ አካባቢ አንዳንድ የጽንፍ ይዞ ዝም ብሎ እንትን የሚሉ አካባቢ ሊኖሩ ይችላሉ። እንደገና ብቻዬን ሂጄ ልፈልግ ብሎ ያለ አካል አለ። ለምን ብቻህን ትንቀሳቀሳለህ? ፖሊስ ይሄው፣ የአድማ ብተና ይሄው፣ ሚሊሻ ይሄው፣ ከነዚህ ጋር ሂዱና ጠፋ የምትሉትን በሬ ወይም ከብት ፈልጉ ሲባል ኖ፣ እኛ ተነጥለን ለብቻችን ካልፈለግን በስተቀር ተባለ ይሄ ጤነኛ አካሄድ አይደለም ተባለ። በመሀል የጸጥታ አካላት ጋር ነው ያንን ሰዎች ይዘው የሄዱ አካላት የተጋጩት። ይሁን እንጂ ከዛ በኋላ ምንም አይነት ስጋት የሚሆን ነገር የለም። እያንዳንዱ ነገር ተፈትሾ ተስተካክሏል። እርሳቸው ይህንን ይበሉ እንጂ ግጭቱ ከተከሰተበት ካለፈው ቅዳሜ ጀምሮ እስከ ዛሬ ድረስ የአካባቢው ነዋሪዎች ከደህንነት ስጋት ጋር የተነሳ ንብረታቸውን ይዘው ወደ አጎራባች ፓዊና ቻግኒ ከተሞች እየተጓዙ እንደሆነ ያነጋገርናቸው ተፈናቃዮች ገልጸውልናል። ሌላ ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ ከተማውን ለቀው የሚወጡ ሰዎች ቁጥር እየጨመረ እንደመጣ ያስረዳሉ። በማህበረሰቡ ዘንድ ያለው አመኔታ ምንም አመኔታ እስከለለው ድረስ ሴቶችን እንዳይጎዱ ለማሻሻል የጠቀን ውቲባትል የነበረበትን የሞቀ ቤቱን ከቆርቆሮ ቤት ወቶ ዝናብ ላይ ወቶ የወደቀ ህዝብ ነው የሚታይ ያለው። ቢያንስ እስከ ሺ አምስት መቶ ድረስ ይሆናል ብሌ ገምታለሁ። በቤኒሻንጉል ጉምዝ ክልል መተከል ዞን ግልገል በለስ ከተማ ባለፈው ሳምንት አርብ ታጣቂዎች ከፍተውታል በተባለ ጥቃት ሲቪሎች መገደላቸውን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የከተማው ነዋሪዎች ለአሜሪካ ድምጽ ከትናንት በስቲያ እንደተናገሩት በዕለቱ ከቀኑ አስር ሰዓት ከሰላሳ ጀምሮ በተለምዶ ቻይና ካምፕ ተብሎ በሚጠራው አካባቢ ታጣቂዎች በከፈቱት ተኩስ አስር የሚደርሱ ሰላማውያን ሰዎች ሲገደሉ ከዘጠኝ በላይ የሚሆኑት ደግሞ ቆስለው በሕክምና ላይ እንደሚገኙም ነዋሪዎቹ ገልፀው ነበር። ግድያውን የፈጸሙት በጫካ የነበሩና በቅርቡ እርቀ ሰላም ፈጽመው ከገቡ የጎሆዴን ተመላሾች ውስጥ ትጥቅ ያልፈቱ ኃይሎች እንደሆኑ ማመልከታቸው ይታወሳል። አቶ ሌሚሰዋ ወያ ግን የነዋሪዎችን አስተያየት አይቀበሉም። በእርቀ ሰላም ስም የገቡት ታጣቂዎች የሚገኙት ካምፕ ውስጥ ናቸው ብለዋል። መንግስት ጋር አግሪመንት እንትን ብለው የመጡት ከሆነ እዛ የሆነ ቦታ ላይ ተጠልለው ለብቻቸው እዛ ነው ቁጭ ብለው ተጠብቀው አድማ ብተና ነው እነሱ ግን የሚጠብቀው፣ ያለ ፈቃድ መውጣት መግባት አይችልም ያለው። ፋክቱ እውነታው ይሄ ነው። ነገር ግን የተለያየ ፍላጎት ያላቸው አካላት በተለያየ መንገድ ሊያራግቡ ይችላሉ። ከከተማው ላይ አንዳች ስጋት የለም። ያነጋገርናቸው የከተማዋ ነዋሪዎች ግን ከጥቃቱ በኋላ በከተማው ለመኖር ስጋት የሆነባቸው ከመንግስት የጸጥታ አካላት ውጭ ታጥቀው የሚንቀሳቀሱ ታጣቂዎችን መመልከታቸው እንደሆነ ተናግረዋል። በከተማ ይዘዋወራሉ that's going to have to ማህበረሰብ ትብቅ ይዞ መንቀሳቀስ አይችልም። እነሱ ግን እንደፈለጉ ሀያ መሳሪያ ሳፍንጃቸው ታቶ መዞር ይችላሉ። የሆነ የዜሮ አንድ ተብሎ የሚጠራ እንደና ለ አዳራሽ አለ። እዛ አዳራሽ ላይ ከዝነዋል መሳሪያ ሲሆን ከዛ አዳራሽ ወት ተራራለች የውሃ ጎተራ የምትባል እዛች ላይ እነሱ መሽገው ነው ያሉት። እዛ አዳራሽ ውስጥ ላይ በጣም በሀይለኛ መሽግ አደራጅተው ነው ያሉት። እና ስታይ በጣም ዘግናኝ የሆነ ወይም ሁለት መንግስት ያላት አንዲት ዞን ከተማ ሁለት መንግስት ያለባህና ተብላ የምትጠረበር ከተማ ናት። መከላከያ አለ፣ ፌዴራል አለ። ያ ሁሉ ዝም ብሎ የራሱን ታጥቆ ዝም ብሎ ከማያ ብጭ ነው ብሎ ለምንድን ነው እንዴ ከዘ በህዝብ ላይ ጉዳት የምታደርሱት? ምን ብሎ የሚጠይቃቸውም የለም። መከላከያም አለ፣ እነሱም አሉ። እነሱ የምትሏቸው እና ማን ናቸው? አለ ይህ ድረው ነው ሰየማ ሰየ ዝበንትን እኮ ለታዲሶ ተብሎ የገቡ ናቸው። ታጣቂ ማለት ወረዳ ያመነበት ህዝብ ያመነበት ነው። ታጣቂ ይባለዋል። እነዚህ ግን ያው ሸፍደው ደውሎ ከጫካ የገቡ ናቸው። ለታዲሶ ተብለው ነበር የገቡ። ሲገቡ ግን ፍቅ አላወረዱም። ብሬት አላቸው፣ ቅንቡላ አላቸው። ያንን እንዳለ ተረከረ ይዘው ነው የገቡ። እቃችሁን እየሸከፋችሁ እያስጫናችሁ ስትወጡ የሰበሰባችሁ አካል የለም። ስብሰባ አንድም ያወያየን ነገር የለም። በየግላችን ግን እንደዛ መስመር ለመስመር እዛ ስንገናኝ ማለት ነው፣ እስኪ ተረጋጉ፣ እናንተ ቀስ ተረጋጉም ይሌናል፣ ይሉናል ማለት ነው። እነማን ናቸው? እኛ ግን መከላከያዎች ማለት ነው። እኛ ምን አይተን እንረጋጋ? ምሳሌ እነዚህ ሰዎች ሰባት ስምንት ብሬን ይዞ ነው የጨፈጨፉት። አንዱ ሰፈር ይሄ ሲሆን ማን ያለልን የህግ አካል አለው ማነህ ምንድን ነው ብሎ ያበጣልን ከሌለ ድረስ እኛ እንዴት ነው የምንረጋጋና ቀስ የምንል ምን አይተን እንረጋጋ? የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣው መግለጫ በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ግልገል በለስ ከተማ ሰኔ 30 2015 ዓ.ም በክልሉ ታጥቀው የሚንቀሳቀሱ ቡድኖች ባደረሱት ጥቃት ሴቶችና ሕፃናትን ጨምሮ ቁጥራቸውን በውል ያልገለጻቸው ሰዎች መገደላቸውንና መቁሰላቸውን እንዲሁም መፈናቀላቸውን ገልጿል። ኢሰመጉ ከአካባቢው ያሰባሰብኩት ያለውን መረጃ ጠቅሶ ጥቃቱ በተፈጸመባቸው አካባቢዎች በቅርብ ርቀት ላይ የመንግስት የጸጥታ ኃይሎች ካምፕ የነበረ ቢሆንም አፋጣኝ ምላሽ አለመስጠቱንና አሁንም ድረስ ነዋሪዎች ዳግም ጥቃት እንዳይፈጸም ስጋት ላይ መሆናቸውን አክሏል። ኢሰመጉ የቤኒሻንጉል ጉምዝ ክልላዊ መንግስት እንዲሁም የፌዴራል መንግስት በመተከል ዞን ማንድራ ወረዳ ግልገል በለስ ከተማ በተፈጸመው ጥቃት እጃቸው ያለበትን አካላት ለፍርድ እንዲያቀርብ በቤኒሻንጉል ጉምዝ ክልል መተከል ዞን በተደጋጋሚ እየተፈጸሙ ያሉና በክልሉ መንግስት ዘላቂ መፍትሄ ሊያገኙ ያልቻሉ የሰብአዊ መብቶች ጥሰቶችን መንግስት በአስቸኳይ እንዲያስቆም ተገቢውም በቂ ምርመራ እንዲያደርግ ጥሰት ፈጻሚዎችን ለሕግ እንዲያቀርብ የነዋሪዎችን ደህንነት እንዲያስጠብቅና ኃላፊነቱን እንዲወጣ ኢሰመጉ ጥሪውን አቅርቧል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። ከአሜሪካ ድምፅ ራዲዮ እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ የተባበሩት መንግስታት ድርጅት የመርማሪዎችና የባለሙያዎች ቡድን ኢትዮጵያ ጥገኝነት ጠያቂና ፍልሰተኛ ኤርትራውያንን ከሀገር ማስወጣትና በዘፈቀደ ማሰር እንድታቆም ጥሪ አቅርቧል። የመንግስታቱን ድርጅት በመወከል በመብት ጉዳዮች ላይ ሪፖርት ያቀረበው ቡድን በመቶ የሚቆጠሩ ኤርትራውያንን ማፈናቀል ያለውንና ኢትዮጵያ ባለፈው ሰኔ ወር የወሰደችውን እርምጃ ኮንኗል። የሮይተርስን ዘገባ አሉላ ከበደ ያቀርበዋል። የመንግስታቱን ድርጅት በመወከል በመብት ጉዳዮቹ ላይ ሪፖርት ያቀረበው ቡድን በመቶዎች የሚቆጠሩ ኤርትራውያንን ማፈናቀል ያለውንና ኢትዮጵያ ባለፈው የሰኔ ወር የወሰደችውን እርምጃ ኮንነዋል። በዓለም አቀፍ ሕጎች ሰዎችን በጅምላ ከሀገር ማስወጣት የተከለከለ ነው ያለው የምርማሪዎችና የባለሙያዎች ቡድን አክሎም ስደተኞችን ፍልሰተኞችንና ጥገኝነት ጠያቂዎችን ለስቃይና እንግልት መዳረግ ወደ ሀገራቸው ከተመለሱ በኋላ ሊደርስባቸው የሚችለውን በኃይል ደብዛ መጥፋትን ጨምሮ ለሰብአዊ መብቶች ረገጣ መጋለጣቸውን ብሎም የእያንዳንዳቸውን ሁኔታ በተጨባጭ ግምገማ ሳያካሄዱ ወደ ሀገራቸው እንዲመለሱ ማድረግ ለነኚህ ሁሉ በደሎች ማጋለጥ ነው ብሏል። ዓለም አቀፉ የሰብአዊ መብቶች ጥበቃ ህግ ማንም ሰው የመብት ጥሰት ወይም ቅጣት ሊደርስበት ወደሚችልበት ሀገር ያለመመለስ መብቱን ያረጋግጣል። የኢትዮጵያ ሰብአዊ መብቶች ኮሚሽን የኤርትራውያኑን በግዳጅ ወደ ሀገራቸው የመመለስ እርምጃ እየተከታተለ መሆኑን ባለፈው ሰኔ 17 2015 ባወጣው መግለጫ አስታውቋል። የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ድርጅት በበኩሉ ባለፈው ወር እንዳስታወቀው ሀገር እንዲባረሩ የተደረጉት ሰዎች ስደተኞች ወይም ጥገኝነት ጠያቂዎች አይደሉም የሚል መግለጫ አውጥቶ ነበር። ይሁንና የተባበሩት መንግስታት ድርጅት የመርማሪዎችና የባለሙያዎች ቡድን በአንጻሩ ታማኝ ካላቸው ምንጮች ካገኘሁት መረጃ ይቃረናል ብለዋል። በርካታ ታማኝ ምንጮች እንዳመለከቱት የመብት ጥሰት እርምጃው የተመዘገቡና ያልተመዘገቡ ስደተኞችን እንዲሁም ጥገኝነት ጠያቂዎችን ያካተተ ነበር ሲል የባለሙያ ቡድኑ መግለጫ ዘርዝሯል። የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉና የስደተኞችና ከስደት ተመላሾች አገልግሎት ኃላፊ አቶ ተስፋሁን ጎበዜ ጉዳዩን አስመልክቶ ለቀረበላቸው ጥያቄ ምላሽ አልሰጡም። የጎረቤት ኤርትራ መንግስት ለዓመታት ለብሔራዊ ውትድርና መመልመልን ጨምሮ ህዝቡን ለግዳጅ የጉልበት ስራና ጭቆና መዳረግ እንዲሁም ሀሳብን በነፃነት የመግለጽና የእምነት ነፃነት ላይ ከፍተኛ እገዳ ጥሎ በርካቶች እንዲሰደዱ በማድረግም ይወነጀላል። ኢትዮጵያና ኤርትራ ለረዥም ዓመታት በባላንጣነት ሲተያዩ ቢቆዩም የኤርትራ ወታደሮች የኢትዮጵያ መንግስት ከህወሓት ኃይሎች ጋር ባካሄደው ጦርነት ከኢትዮጵያ መንግስትና በአጋርነት ከተሰለፉ ሚሊሻዎች ጎን መሰለፋቸውም የሚታወስ ነው። ባለፈው የጥቅምት ወር መገባደጃ የኢትዮጵያ መንግስትና የትግራይ ኃይሎች ጦርነቱን ለማቆም የሰላም ስምምነት መድረሳቸውን ተከትሎ አንዳንድ ሁኔታዎች መለወጥ መጀመራቸው ይታወቃል ሲል ሮይተርስ ዘገባውን አጠናቋል። ያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ ቅንብሮቻችን ነው የምናልፈው። የመጀመሪያው የሚሆነው የሩሲያና የአፍሪካ ጉባኤን የሚመለከተው ነው። ብራዚል ሩሲያ ህንድ ቻይናና ደቡብ አፍሪካ የመሰረቱትና ብሪክስ እየተባለ የሚታወቀውን አዲስ አለም አቀፋዊ የኢኮኖሚ ጥምረት ለመቀላቀል ሰላሳ ሀገራት ጥያቄ ማቅረባቸውን የሩሲያ የንግድና ኢንዱስትሪ ምክር ቤት ሊቀመንበር ኢጎር ሞሮዞፍ አስታወቁ ሊቀመንበሩ በሩሲያ የአፍሪካ ግንኙነት ዙሪያ በሚመክር አንድ መድረክ ላይ ተገኝተው ባሰሙት ንግግር የብሪክስ ጥምረት እነዚህን ሀገራት ሲያካትት የአለምን ሁለት ሶስተኛ ገበያ ይቆጣጠራል ብለዋል ሀገራቱ ያቀረቡት የአባልነት ጥያቄ ከአንድ ወር በኋላ ምላሽ እንደሚያገኝም በኢትዮጵያ የሩሲያ አምባሳደር ኢቬግኒ ቴሬኪን ጠቁመዋል። በምክክር መድረኩ ላይ የተሳተፉ ሰዎች አዲሱ ዓለም አቀፍ የኢኮኖሚ ጥምረት ለአዳጊ ሀገራት የተለያዩ ጥቅሞችን ያመጣል ብለዋል። የኢኮኖሚ ተመራማሪው ፕሮፌሰር አለማየሁ ገዳ በበኩላቸው አዳጊዎቹ የሀገራት ጥምረቱ አባል በመሆናቸው ብቻ የሚያገኙት ቀጥተኛ ጥቅም የለም ይላሉ። ገብረ ሚካኤል ገብረ መድህን ዝርዝራለሁ። ፈጣን የኢኮኖሚ እድገት አላቸው በሚባሉት ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካን በማካተትና የሀገራቱን ስም የመጀመሪያ ሆሄ በመያዝ የተመሰረተው የብሪክስ ጥምረት የአባላቱን ብዛት ለማስፋት በያዘው እቅድ መሰረት በርካታ ሀገራት በአባልነት እየተቀላቀሉት እንደሆነ ይገለጻል። ከሁለት ሳምንት በኋላ በሚካሄደው የሩሲያ አፍሪካ ጉባኤ አጀንዳዎች ዙሪያ ለመወያየት በተዘጋጀ አንድ መድረክ ላይ የተሳተፉ የሩሲያ የንግድና የኢንዱስትሪ ምክር ቤት ሊቀመንበር ኢጎር ሞሮዞቭ ኢትዮጵያን ጨምሮ በደርዘን የሚቆጠሩ ሀገራት የብሪክስ ዓለም አቀፍ ጥምረት አባላት ለመሆን ጥያቄ እንዳቀረቡ ተናግረዋል። የሀገራቱን ጥያቄ ለመቀበልም እየተሰራ እንደሆነ አመልክተዋል። የአባልነት ጥያቄ ያቀረቡ ሀገራት በጥምረቱ የሚካተቱበት ቀመር ይዘጋጃል። በብሪክስ ዓለም አቀፍ የኢኮኖሚ ጥምረት አዲስ የፋይናንስ አሰራር ስርዓት ይዘረጋል። የአስራር ስርዓቱ በምንም መልኩ ዓለም አቀፉ የገንዘብ ተቋም አይኤምኤፍ ከሚጠቀምበት የገንዘብ ኖት ጋር የሚገናኝ አይሆንም። ይህን አስመልክቶ ከፊታችን ነሐሴ ወር ላይ በሚካሄደው የብሪክስ ጥምረት ጉባኤ የሚተላለፉ ውሳኔዎች ይኖራሉ። የብሪክስ የክፍያ ስርዓት በግብይት ወቅት የገንዘብ ዝውውሩ በሀገራቱ ብሔራዊ የገንዘብ ኖቶች እንዲሆን ያደርጋል ያሉት ሊቀመንበሩ ኢጎር ሞሮዞቭ የአባልነት ጥያቄውን ያቀረቡ ሀገራት ጥምረቱን ሲቀላቀሉ ብሪክስ የዓለምን ሁለት ሶስተኛ የሚሆን ገበያ እንደሚይዝ ተናግረዋል። ሀገራት ብሪክስን ለመቀላቀል መወሰናቸው በጥምረቱ ላይ ያላቸውን ተስፋ ያሳየናል ያሉት በኢትዮጵያ የሩሲያ ፌዴሬሽን አምባሳደር ቬግኒ ተሬኪን ጥያቄያቸው በሚቀጥለው የብሪክስ ጉባኤ ምላሽ እንደሚያገኝ ገልጿል። በእርግጥ ባለፉት ጥቂት ዓመታት ወደ ሰላሳ ወይም ቢያንስ ቢያንስ ሁለት አስርት ያህል ሀገራት ከብሪክስ ለመቀላቀል ያላቸውን ፍላጎት ገልጸዋል። በህ ሀገሮች የተገለጹ ፍላጎት የብሪክስ የውደፊት በሩ ተስፋ የሚያንጸባረቅ ነው። አሁን ከአንድ ወር ተኩል በኋላ በደቡብ አፍሪካ የብሪክስ መሪዎች ስብስባ ሲደርግ እ እንደማስበ ለዚሁ ተያይቀ አቢ ተከረት እሙን ነው። ከአንድ ወር ተኩል በኋላ በደቡብ አፍሪካ በሚካሄደው ጉባኤ የግብፅና የአልጄሪያ ጥያቄ ተቀባይነት ሊያገኝ እንደሚችል የሩሲያ የንግድና ኢንዱስትሪ ምክር ቤት ሊቀመንበሩ ተናግረዋል የኢትዮጵያ የአባልነት ጥያቄ ደግሞ በሚቀጥለው ዓመት ተቀባይነት ሊያገኝ ይችላል ብዬ አምናለሁ ብለዋል። ከመድረኩ ተሳታፊዎች አንዱ አቶ አለማየሁ አሊ ለአሜሪካ ድምፅ በሰጡት አስተያየት የብሪክስ ዓለም አቀፍ ጂኦፖለቲካዊ ጥምረት ለአዳጊ ሀገራት የተለያዩ ጥቅሞችን ያመጣል ይላሉ። አንደኛ ገንዘብ ነው፣ ሁለተኛ የገበያ ስፍራ ነው፣ ሶስተኛ፣ እንደገና ደግሞ በትምህርት የሚሆን በተለያዩ ስልጠናዎች ቴክኖሎጂዎችን ለማሸጋገር አይነተኛ መፍትሄ ነው ብዬ ነው የማስበው። ከዚህ ቀደም በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ዶክተር ግዛቸው አስራት የዓለም አቀፍ የፋይናንስ ተቋማት አሰራር አዳጊ ሀገራትን ያገለለ ነው በሚል ቅሬታ መነሻ የብሪክስ ጥምረት መመስረቱን ተናግረዋል። ጥምረቱን ለመቀላቀል ጥያቄ እያቀረቡ የሚገኙ ሀገራትም ከአዲሱ ዓለም አቀፍ የፋይናንስ ሥርዓት ለመጠቀም በማሰብ እንደሆነ ገልጿል። በርዕሰ ጉዳዩ ላይ ጥናት ያደረጉት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ ግን አዳጊዎቹ ሀገራት ከጥምረቱ የሚያስቡትን ጥቅም በቀጥታ ላያገኙ ይችላሉ ይላሉ አፍሪካ ትንሽ ማንፋክቸሪንግ የሚሸጠው ሳውዝ አፍሪካ ነው። ሳውዝ አፍሪካ የሚሸጠው ደቡብ አፍሪካ ሀገሮች ነው። እዛ ግን ኖርዝ አፍሪካ ስቴት፣ ቱኒዚያ እና ሞሮኮ እና አልጄሪያ ኢጅፕትም ተሰም ጊዜ ማንፋክቸር ይሸጣሉ፣ ግን በጣም ትንሽ። በአጠቃላይ ስታ ያ አማካዩ የአፍሪካ ማንፋክቸር ኤክስፖርት አስራ ሶስት በመቶ ነው፣ ከጠቅላላው ኤክስፖርቱ ማለት ነው። ስለዚህ ብሪክስ በመምጣቱ ይህን ጥቅም አገኘን፣ ግን በቀጣይነት ጥቅም እናገኛለን ወይ ስትል ኖት ሪሊ ምክንያቱም ፈረንጆቹም የምዕራባውያንም ዲማንድ ሲጨምር የአፍሪካ ኮሞዲቲ ፕራይስ ሲጨምር አለ እንጠቀም ነበር። ብሪክስም አሁን ዲማንድ ለኮሞዲቲ ወይም ለጥሬ ዕቃ ሲጨምር ተጠቅመናል። ግን በዚሁ ከቀጠልን ብዙ አንጠቀምም። ወደ ማኑፋክቸሪንግ ይለውጠናል ከነሱ ጋር ያለን ግንኙነት የተፈበረከ እቃ ወደ ማምረት የተፈበረከ እቃ ወደ ውጭ ወደ መሸጥ እስካለው ወጠን ድረስ ለመቶ ዓመት ከምዕራባውያን ጋር አፍሪካ የነበረው ግንኙነት ይደገማል ማለት ነው። ከብሪክስም ጋር አዳጊዎቹ ሀገራት ከአዲሱ ዓለም አቀፍ ጂኦፖለቲካዊ ጥምረት የሚገባቸውን ጥቅም ለማግኘት ከፈለጉ ቀድመው ማከናወን የሚጠበቅባቸው የቤት ስራ እንዳለም ፕሮፌሰር አለማየሁ ይገልጻሉ። ነምበር ዋን ካፓሲቲ ወይም አቅም የመደራደር አቅም ሊኖራቸው ይገባል። ሁለተኛ ድርድሩን ከተሳካልህ ደግሞ የማስፈጸም አቅም ከሙስና በጸና በጸዳ አገር ብሔራዊ ጥቅምን ባገናዘበ ሁኔታ የማስፈጸም አቅም አለን ወይ ካፓስቲ ዶንመንት የሚሉት ማለት ነው። ኮኝ እኛ ግን ከባድ ድክመት አለብን፣ እሱ የለን ማለት ይችላል። ሶስተኛ የአመራር ሽግግር አለ ወይ ከቻይና ወይም ከብሪክስ ሀገሮች ወደ አፍሪካ፣ በጣም የለ ማለት ይችላለን። ስለዚህ እነዚህ ሶስቱ ላይ ይህ የኛን አሳይመንት ነው። አፍሪካውያን እነዚህ ሶስቱ ላይ የመደራደር አቅም ላይ፣ የማስፈጸም አቅም ላይ፣ የቴክኖሎጂና የአመራሪ ቴክኖሎጂካል ሽግግር አቅም ላይ ሰርተን ከነሱ ጋር ኢኮኖሚ ግንኙነታችንን ካልመሰረትን ምንም አንጠቀም ብዬ ነው ያጠቃለልኩት ከጥናቶች አዲሱ ዓለም አቀፍ የኢኮኖሚ ጥምረት የዓለምን የፖለቲካ ኢኮኖሚ አሰላለፍ ሊቀይር የሚችል ተጽዕኖ እንደሚፈጥር ተነግሯል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ተከታዩ ዘገባ ደግሞ በኢትዮጵያ ችግኝ ተከላ ዙሪያ ያሉ ዘገባዎች ውዝግቦችን ይመለከታል። በኢትዮጵያ ላለፉት አራት ዓመታት የተካሄዱ የአረንጓዴ አሻራ መርሃ ግብሮች የተተከሉ ችግኞችን ቁጥርና የጸደቁትን መጠን የሚያጠና ገለልተኛ የጥናት ተቋም ወደ ስራ መግባቱን የመርሃ ግብሩ የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ለአሜሪካ ድምጽ ተናግረዋል። ችግኝ ተከላ ከመንግስት እጅ እየወጣ ወደ ገበሬውና አርብቶ አደሩ ስራነት ወደ አርብቶ አደሩ ስራነት እየገባና ባህል እየሆነም ነው ብለዋል። በዚህ ሀሳብ የማይስማማው በአካባቢ ጥበቃ ላይ የሚሰራው ዮናታን ክብረት ካሳ በበኩሉ የማህበረሰቡን ግንዛቤ ማሳደግና ለችግኝ ተከላ የሚሆን ሀገራዊ የኢኮኖሚና የሰላም ሁኔታን መፍጠር ቅድሚያ ሊሰጠው ይገባል ይላል። በአሁኑ ሰዓት ችግኝ ተከላ ከዘመቻነት ባለፈ ባህል ሆኗል የሚል እምነት እንደሌለውም ገልጿል። አስማማ ዋዬ ነው። ለዛሬ የተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ሲስተም ተከታዩን አሰናድቷል። በኢትዮጵያ በየዓመቱ በሚካሄደው የአረንጓዴ አሻራ መርሃ ግብር አማካኝነት የሚተከሉት ችግኞች ሀዝና የተተከሉ ችግኞች ውጤታማነትን በተመለከተ ከመተማመን ጋር የተያዙ ጥያቄዎች ይነሳሉ። ላለፉት ተከታታይ ዓመታት በዘመቻ መልክ ሲካሄድ የቆየው የአረንጓዴ አሻራ በክረምት ችግኞች የመትከል ዘመቻም ዘንድሮም የሚቀጥል መሆኑ ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድም ለአምስተኛ ጊዜ ባስጀመሩት የችግኝ መትከል ዘመቻ ስድስት ቢሊዮን ችግኞችን ለመትከል እቅድ መያዙንም አስታውቋል። መቀመጫውን አሜሪካ ያደረገው እና በአካባቢ ጥበቃ ላይ በሚሰራው ሮተሪ ኢንተርናሽናል የኢትዮጵያ ቅርንጫፍ ቢሮ የሚሰራው እና ከዩኒቨርሲቲ ተማሪነቱ ጀምሮ የአካባቢ ጥበቃ ስራዎች ላይ ይሳተፍ እንደነበረ የገለጸልን ዮናታን መንክር ካሳ ግን ችግኝ ተከላውን በተመለከተ የሚጠቀሱ አሃዞች መረጋገጥ ይኖርባቸዋል ይላል። አካባቢ በሆኑ ሁኔታዎች እያንዳንዱ ህብረተሰብ ጋር ተደርሶ በዛ ደረጃ እየተሰራም ከሆነ እንግዲህ ቁጥሩን በምን መንገድ ማወቅ አይቻልም። ብዙ ጊዜ አንዱን ያወዛግበውን የተተከሉ ችግኞች ብዛት በምን መንገድ ነው የሚታወቁት? ማፕስ የሚደረጉት እንዴት ነው የሚለው ነው። ምንም ይሁንን ለክረምት ወራት የሚተከሉት ችግኞች ትልቁ ነገር ማን ነው የሚከታተላቸው? ይጸድቃሉ ወይ? ምን ክትትል ይደረግላቸዋል የሚለውን ግን በዓመት ውስጥ ብዙ ሪፖርት አትሰማም። ወይም ደግሞ በዛ ደረጃ ደግሞ የሚደረግ ዘመቻም የለም። ክረምት ሲገባ ብቻ ስለ ችግኝ ተከላ ይወራል። ከዛ በኋላ በሚቀጥለው ክረምት ስለሌላ ችግኝ ተከላ ነው የሚወራው። አልፎ አልፎ ይህን ያክል ጸድቋል ይላል። ይህንን ኦዲት የሚያደርግ የሚታወቅ ተቋም እንግዲህ በጣም ትልቅ ሀገራዊ እንቅስቃሴ ነው ብለን ካመንን በአንድ የመንግስታዊ መዋቅር ደረጃ በኮሚሽን ወይም በኤጀንሲ ወይም በአንዳች አይነት የመንግስት አወቃቀር በግብርና ሚኒስቴርም ስር ይህንን ለህዝቡ በደንብ የሚያስረዳ የሚያሳይ የሚታመን ተቋም ተገንብቷል ብዬ አላስብም። ካለ ታረማለሁ። ግን በዛ ደረጃ እስካሁን በመገናኛ ብዙሃን የሰማሁት የለም። ብዙ ጊዜ እንግዲህ ቁጥር ላይ ብዙ የመተማመን ነገር የለም በህዝብና በመንግስት መካከል፣ በሌሎች ተቋማት መካከል። የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ አስተባባሪው ዶክተር አደፍረስ ወርቁ ከተተከሉ ችግኞች ቁጥር ጋር በተያያዘ ለሚነሱ ሀሳቦች ምላሽ የሚሰጥ ያለፉት አራት ዓመታት የችግኝ ተከላና ጽድቀት መጠንን የሚያጠና ገለልተኛ የጥናት ተቋም ጋር ስምምነት ተፈጽሞ ወደ ስራ ተገብቷል ብለዋል። በእርግጥ እንዲህ አይነት ትችት ላይነሳበት አይችልም። ምክንያቱም የአረንጓዴ አሻራ በጣም አምቢሽየስ የሆነ በጣም ትልቅ ፍላግሺፕ ፕሮግራም ነው። ሀገሪቱ ያለችበት የተፈጥሮ ሀብት መናጋት ወይም መሟጠት ክራይሲስ በእንደዚህ አይነት ከፍ ባለ ኢኒሽቲቭ ካልሆነ በስተቀር ቁጥ ቁጥ በሆነ ስራ ከኋላ ነው ችግሩን የምንከተለው እንጂ ከፊት ልንቀድም አንችልም፣ የሚል እሳቤ ተይዞ ነው። ነገር ግን ይህንን መረጃ ደግሞ ይበልጥ ገለልተኛ አካል ሊያጠናውና ሊመልሰው ይገባል ብለን አሁን ሲፎር የሚባል ሴንተር ፎር ኢንተርናሽናል ፎረስትሪ ሪሰርች ኢንስቲትዩት የሚባል የደን ተቋም እዚህ ተቀማጭነቱ ኢትዮጵያ ያለ ባለፉት አራት ዓመታት የሰራናቸውን ስራዎች እንዲያጠናልን ይህንን አካል ወንቦርድ አድርገናል። የዛን ጊዜ ደግሞ እነሱ በገለልተኛ በሆነና ሳይንስን በተከተለ መንገድ መረጃውን ይዘው ሲመጡ የምናያቸው ነገሮች ይኖራሉ። እኛ እስካሁን ድረስ በተወሰነ ደረጃና ባለው አቅም ያደረግነው ጥናት የሚያሳየው በርካታ ቦታዎች ደን እየተፈጠረ እንደሆነ፣ ደን እየተፈጠረ ነው ስል ሰርቫይቫሉን ማለቴ ነው። ከተከልናቸው ችግኞች በጣኑ የጽድቀት መጠን በጣም ብዙ ቦታ ላይ የጽድቀት መጠን እየተሻሻለ እንደመጣ ክልሎች ከዚህ በፊት ከነበረው በተሻለ መልኩ የካቢኔ አጀንዳ እየሆነና ክትትል እያገኘ ስለመጣ ተቆጣጣሪ እየተፈጠረለት ስለመጣ የተተከሉ ችግኞች ጽድቀት ከጊዜ ወደ ጊዜ በእኛ አቆጣጠር እኛ ባለን መረጃ መስክ ላይም ሄደን ደረግነው ዳሰሳ እንኳን በየአመቱ በምናደረገው ዳሰሳ መትከሉ ብቻ ሳይሆን እንክብካቤውም እንደዚሁ እየተሻሻለ እየመጣ እንደሆነ ነው እያየን ያለ ነው። ከችግኝ ተከላና ውጤታማነት ጋር በተያያዘ በእንግሊዝ የሚገኙ የሳይንስ ተመራማሪዎችን ጨምሮ ከሀያ ዘጠኝ ዩኒቨርሲቲዎችና የምርምር ማዕከላት የተውጣጡ ባለሙያዎች በሲያ በሚገኙ ሞቃታማ አካባቢዎች በተካሄዱ አንድ መቶ ሰባ ስድስት የዛፍ ተከላና ደን መልሶ መቋቋም ፕሮጀክት ዙሪያ ምርምር አካሂደው እንደ አውሮፓውያን አቆጣጠር በህዳር 2022 ዘሮ ያል በተሰኘው ጥናታዊ መጽሔት ወይም ጆርናል ላይ ያሳተሙት ውጤት እንደሚያመለክተው በእነዚህ መርሃግብሮች ከተተከሉ ዛፎች ውስጥ 18 ከመቶ የሚሆኑት በመጀመሪያው አንድ ዓመት ውስጥ ሲሞቱ፣ ቀሪዎቹ 44 ከመቶ የሚሆኑት ከአምስት ዓመታት በላይ በሕይወት አይቆዩም። ተመራማሪዎች አክለው ደናቸው ሙሉ በሙሉ በተጨፈጨፉ አካባቢዎች የሚደረግ የመልሶ ማልማጥረት አብዛኛውን ጊዜ ውጤታማ እንደማይሆን አመልክተው ችግኞችን ከመትከል ጎን ለጎን መትረፍ የሚችሉበትን መንገድ አብሮ ማጥናትና ማሻሻል ተገቢ መሆኑን አስምረውበታል። ዶክተር አደፍረስ በኢትዮጵያ የደን ልማት በርካታ ዓመታትን ያስቆጠረ ታሪክ እንዳለው ገልጸው በመንግሥታት መለዋወጥ ውስጥ እንኳን አጀንዳ ከመሆን ያልተለየ እንደነበር ያስታውሳሉ። አሁን የመንግሥት ዘመቻ የሆነው የአረንጓዴ አሻራ መርሃ ግብር ግን ከቀደሙት ዓመታት በተለየ መልኩ በኢትዮጵያ ተመናምኖ በነበረው የደን ሽፋን ላይም ሆነም በማኅበረሰብ አስተሳሰብ ላይም ለውጥ ማምጣት ይቻለ ነው ይላሉ። አሁን የአረንጓዴ አሻራ መርሃ ግብር ባለቤት ማህበረሰቡ ነው። አሁንም ይህንን ሁሉ ችግኝ ባለን ገንዘብ አይደለም እየሰራን ያለ ነው። በገበሬው ጉልበት በአርብቶ አደሩ ጉልበት ነው እየፈላ ያለው ችግኝ መሬት እየተዘጋጀ ያለው ልዩም ያደረገው አረንጓዴ አሻራን አንደኛ በከፍተኛ ሁኔታ የመንግስት አጀንዳ ወጥነት ባለው መልኩ የመንግስት አጀንዳ መሆኑ የማህበረሰቡም አጀንዳ እንዲሆን አድርጎታል። እንግዲህ የመንግስት አደረጃጀት እስከታችኛው እርከን ድረስ ይህንን አጀንዳ ይዞት ከመሄዱ ጋር ተያይዞ ማህበረሰቡ በየአመቱ ለበርካታ ቀናት የመሬት ዝግጅት ላይ፣ የችግኝ ዝግጅት ላይ፣ የተከላና የእንክብካቤ ስራዎች ላይ በመሳተፉ የተነሳ በአሁኑ ምን ማለት ነው እያልን ያለነው እያየን ያለነው መሬት ላይም አረንጓዴ አሻራ የገበሬውና የአርብቶ አደሩ የከተሜው ማህበረሰብ ስራ እየሆነ ቀደም ሲል የገጠሩ ማህበረሰብ ነበር ይበልጡን እንደዚህ አይነት የልማት ስራዎች ላይ የሚሳተፈው። አሁን ግን አረንጓዴ ልማት የከተማም ስራ ሆኖ አርባሪ ግሪኒንግ ላይም በተመሳሳይ ሞመንትን ምንድን ነው አካሄድ እና ፍላጎት እየተካሄደ መሆኑ እነዚህ እነዚህ ነገሮች አንድ ላይ ደማምረን ያየናቸው እንደሆነ ምናልባትም የአሁኑ የአረንጓዴ አሻራ መርሃ ግብር ስፋቱም ጥልቀቱም የህዝቡ ተነሳሽነት የመንግስት ቁርጠኝነት ያለው የፋይናንስና የተቋም ድጋፍ ቀደም ካሉት ጊዜያቶች ከፍ እያለ መምጣቱ ብቻ ሳይሆን በፍላጎት የሚደረግም ጭምር እየሆነ መጥቷል። የሮተሪ ኢንተርናሽናሉ ዮናታን መንከርካሳ የችግኝ ተከላ ኢትዮጵያ ውስጥ ባህል እየሆነ መጥቷል በሚለው ሐሳብ አይስማማም። በመንግሥት የተጀመሩ ጥረቶች ጥሩ ቢሆኑም ችግኝ መትከል የዘመቻ ሥራ እንጂ ህዝቡ ባህሉ አድርጎ ሁሉንም ወቅቶች ከመትከል እስከ መንከባከብ ድረስ ትኩረት ሰጥቶ የሚሠራው ሥራ አይደለም ይላል። እንግዲህ እውነት ለመናገር እኔ ከዘመቻነት ባለፈ ወደ ህዝቡ ወርዶ ባህል ነው ሆኗል ብዬ አላምንም፣ አሁን ባለበት ሁኔታ። ምክንያቱም ባህል ሲሆን ክረምት ሲደርስ ብቻ ሳይሆን በበጋም ጊዜ አካባቢ ላይ የምታያቸው ሁኔታዎች የሚናገሩት ወይም በአስተውሎት ካያቸው የማህበረሰቡ ልማድ ምንድን ነው የሚለው እነሱ ናቸው። እንግዲህ ባህል ነው ወይስ አይደለም፣ ወደ ህዝቡ መጥቷል አልመጣም የሚለውን እነሱ ነው። ንጉሡ ስርዓት ካበቃ በኋላ ደርግ በዋነኝነት በኢትዮጵያ ውስጥ ኢንትሮዲስ ካረጋቸው ወይ ካስተዋወቃቸው ነገሮች አንዱ ዘመቻ ነው። ብዙ ነገሮች በዘመቻ የመሰራት ልማዶች እና ባህል ዳብሯል የዘመቻ ዘመቻ ባህል እንደቀጠለም ብዬ ነው ማመ ወደ አንድ ህብረተሰብ ወይም ወደ ግለሰብ ወደ ቤተሰብ ስራ ለምሳሌ አካባቢ ጥበቃም ብንወስድ ከአካባቢ ጥበቃም ችግኝ መትከል ወይም አካባቢን ማዝላት ወይም ለአካባቢ መቆርቆር እና በዛ ዙሪያ ያሉ ስራዎችን ለመስራት በግለሰብ፣ በቤተሰብ፣ በአካባቢ፣ በመንደር እንደዚህ እያለን እንግዲህ በቀበሌ፣ በህዝቡ በአጠቃላይ ደግሞ እንደ ሀገር ደግሞ በህዝቡ ደረጃ ያንን ባህል ለመገንባት አንደኛ ትምህርት ይፈልጋል፣ ምቃት ይፈልጋል፣ ጥቅሙን ማወቅ አለበት። ለዚህ ደግሞ የሚሆን ከባቢ ሁኔታ መፈጠር መቻል አለበት። ችግኙ ከመተከሉ በፊት አሁን ባለው ሁኔታ እንግዲህ በሀገራችን ያለው ሁኔታ የሚታወቅ ነው። በዚህ ሁኔታ ውስጥ ህብረተሰቡ የችግኝ ተከላን ተቀዳሚ ተግባር ነው፣ አጀንዳ ነው አድርጎ አድርግ አድማጮች በችግኝ ተከላ ዙሪያ የተጠናቀረው ዘገባ ሄ ብቻ አይደለም። ቀሪውን በዌብሳይታችን ላይ ታገኙታላችሁ። በዚሁ የምሽቱ መሰናዷችንን እናጠናቀቃለን። ከብርሃን አቀናባሪው ከብርሃን ጋር ሳክስተናግዳችሁ ያመሸውት ስመኝሽ የቆየ ነኝ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ።